the voice of America. በዓለም ዙሪያ ችግር ላይ ለሚወድቁ ኢትዮጵያውያን ፈጥኖ ለመድረስና ለመብቶቻቸው መከበር እንደሚሰራ የሚናገረው ዓለም አቀፍ ትብብር ለኢትዮጵያውያን መብቶች የሚባል ስብስብ የፊታችን ነሐሴ አምስት ዋሽንግተን ዲሲ እና አካባቢዋ ለሚኖሩ አንድ ዝግጅት አሰናድቷል። ትብብሩ ምንድን ነው? ሀሳቡስ? ሶሎሞን የትብብሩን የቦርድ ሊቀመንበር አቶ ታማኝ በየነን አነጋግሯል። አቶ ታማኝ በየነ ጤና ይስጥልኝ፣ እንደምናመሸ። ጤና ይስጥልኝ አቶ ሰለሞን፣ እንደምናመሸ። እግዚአብሔር ይመስገን። እንግዲህ የግሎባል አላያንስ አለም አቀፍ ትብብር ለኢትዮጵያውያን መብት የቦርድ ሊቀመንበር ብትሆንም አብዛኛው አድማጫችን እና በጋዜጠኝነት ሙያም አካባቢ የምትታወቀው አንተ በመባባል ነውና በቅርበት ማኳያ ሊሆን ይችላል። አንተ እያልኩኝ ጠራለሁኝ፣ ይቅርታ ጠይቃለሁኝ። አቶ ታማኝ በቅድሚያ ለጊዜህ አመሰግናለሁኝ። እስቲ በቅድሚያ ወደ አንድ በቅርቡ ወደምታዘጋጁት መርሃ ግብር ልግባና የፊታችን ኦገስት አስራ ሁለት ወይም በኢትዮጵያ አቆጣጠር ነሐሴ ስድስት አንድ ዝግጅት አላችሁ። ምንድን ነው ያ ዝግጅታችሁ? ለምንድን ነው ያሰባችሁት? እና እነማን ናቸው የሚሳተፉት? እንግዲህ አለም አቀፍ ትብብር ለኢትዮጵያን መብት ወይም በአብዛኛው ግሎባል አለ በሚባል ነው የሚታወቀው። የተቋቋመው በሁለት ሺህ አስራ ሶስት በሳውዲ አረቢያ በኢትዮጵያ ላይ በደረሰው መከራ ያን ለመርዳትና ለማስተባበር በሚል ነበር እና እስከ ዛሬ ድረስ በኢትዮጵያውያኖች ላይ በዓለም ዙሪያ በሚደርስ ችግር ላይ እየተሯሯጥን የእሳት አደጋ ስራ የመስራት ነገር ነው የምናደርገው። አሁን ኦገስት አስራ ሁለት የምናደርገው ወደፊት የሚመጣውን ችግር ተደራጅቶ ለመጠበቅ ድርጅቱን የማጠናከር እና ህብረተሰቡ ከዚህ ድርጅት ጋር አብሮ እንዲቆም በገንዘብም በሀሳብም በአባልነትም እንዲሳተፍ ለማድረግ ያዘጋጀነው ፕሮግራም ነው እና ድርጅቱን ለማጠናከር የምናካሄደው እንቅስቃሴ እንጂ እንደ ሳውዲ አረቢያው እንዳለፈው አይነት አሁኑኑ እጃችሁ ላይ ያለ ለዚህ ጉዳይ ነው የምናውለው የምትሉት የያዛችሁ ዕቅድ ፕሮግራም የለም። በቅርቡ በቅርቡ ለዚህ የምንለው የለንም። ከዚህ በፊት ግን በበርካታ ጉዳዮች ላይ በአንድ ጉዳይ ላይ ካሰባሰብ ነው ገንዘብ ላይ በተለያየ ጉዳይ ኢትዮጵያኖችን በሚመለከት በሚደርሱ ጉዳዮች ላይ ተሳትፎና እርዳታ ስናደርግ ቆይተናል። እና ሁልጊዜ ድንገት በተፈጠረ ችግር ላይ ይሄ የእሳት አደጋ የማጥፋት ስራ ከመስራት ተደራጅቶ ተጠናክሮ በቂ ስራ መስራት እንዲቻል ድርጅቱን ለማጠናከር ነው የአሁኑ እቅዳችን። ምንድን ነው ያላችሁ? ምንድን ነው ያሰባችሁት? አቶ ታማኝ በዚህ ዝግጅት ላይ እንግዲህ ትልቁ ነገር በመላው ዓለም የሚገኙ ኢትዮጵያውያን በቦታው ላይ ባይገኙ እንኳን ከድረገጻችን ላይ ትኬት በመግዛት እንዲተባበሩ መርዳት የሚችሉትን አባልነት ፎርም እየሞሉ የድርጅቱ አባል እንዲሆኑ በዛለት ግን በቨርጂኒያ፣ ሜሪላንድ እና ዋሽንግተን ዲሲ የሚገኙ ኢትዮጵያውያን በቦታው ተገኝተው ስለ ድርጅቱም ገለጻ ይደረጋል፣ የገንዘብ አስተዋጽኦም ይደረጋል። በሁሉም ነገር ተሳትፎ እንዲያደርጉ ለማድረግ። የት ነው? በስንት ሰዓት ነው የሚካሄደው? ሲልቨር ስፕሪንግ ሜሪላንድ በሚ የሚገኘው ደብል ትሪ ሆቴል ነው። ኦገስት አስራ ሁለት በዋሽንግተን ሰዓት አቆጣጠር አምስት ፒኤም ጀምሮ ነው የሚካሄደው። አቶ ታማኝ ወደ ግሎባል አላያንስ ፎር ደ ራይትስ ኦፍ ኢትዮፒያንስ ዶት ኦርግ ወይም ዲፌንድ ኢትዮፒያንስ ዶት ኦርግም ገብቼ ነበር እና እዛም ላይ የጎፈንድሚ አላችሁ፣ ገንዘብ የምታሰባስቡበት ዘመቻ? አዎ የድረገጻችን ግሎባል አላያንስ ፎር ደ ራይት ኦፍ ኢትዮጵያን ዶት ኦርግ እና ዲፌንድ ኢትዮጵያ ዶት ኦርግ የሚባሉ ሁለት ድረገጾች ሉ እዛ ላይ በመግባት በሚችሉት ሁሉ አሁን እንዳልኩት ትኬት በመግዛት ዶኔት በማድረግ በተጨማሪም ደግሞ የአባልነት ፎርሙን በመሙላት እንዲሳተፉ ጥሪ ማድረግ ይፈልጋል። ለመሆኑ አቶ ታማኝ ይሄ ድርጅታችሁ የተመዘገበ ድርጅት ነው ወይስ እንደው ተሰብስባችሁ በበጎ ፈቃድ የምትሰሩ ሰዎች የምትመሩት ነው? መጀመሪያ እንደዚሁ እንደሚታወሰው በሁለት ሺህ አስራ ሶስት በሳውዲ አረቢያ ኢትዮጵያ ላይ የደረሰውን ግፍ በተመለከተ ተሰባስበን ምን እናድርግ በሚል በሩጫ የተቋቋመ እና በጊዜውም ኢትዮጵያውያኖችን በማስተባበር አይኦኤም የሚ ባለው የምግባር ሰናይ ድርጅት ጋር በመተባበር የተባበሩት መንግስታት ድርጅት የፍልሰት ጉዳይ መስሪያ ቤት ማለት ነው። አዎ ለሱ በተከታታይ ገንዘብ በማሰባሰብ በመስጠት በኢትዮጵያ ኮሚኒቲም በተለያዩ የዓለም ክፍሎች ያሉት በዛው ቻናል በመሄድ ድርጅቱን በመርዳት ለኢትዮጵያኖቹ ድጋፍ ለማድረግ ችለናል እና ከዛ በኋላ እንግዲህ ኢትዮጵያ ውስጥ በተፈጠረው ድርቅም ከሁለት ሶስት ጊዜ በላይ ለወርልድ ቪዥን በመሄድ ገንዘብ አበርክተናል። ከዛም ባለፈ ደግሞ በተለያዩ የአሜሪካ እስር ቤቶች የሚገኙ ኢትዮጵያውያንን በግፍት አስረው የፀሐይ ብርሃን በማያዩበት ሁኔታ ላይ በነበሩት ላይ በህግ ጠበቃ ተከራክረን እንዲፈቱና ህጋዊ መብታቸው እንዲከበር አድርገናል። ከዛም ባለፈ እንዲያውም በቮይስ ኦፍ አሜሪካም በተደጋጋሚ ተዘግቧል። በማላዊ ስር ላይ የነበሩ ኢትዮጵያውያኖች ስር ጊዜያቸውን ጨርሰው መመለሻ ባጡበት ጊዜ እነሱንም ለመርዳት ሞክራል። እንዲህ አይነት ስራዎች ነው ስንሰራ የቆየው እና አሁን በአሜሪካ መንግስት ተመዝግበን ከፖለቲካና ትርፋማ ያልሆነ ድርጅት ነው የሰብአዊና የመብት የማስከበር ስራ ለመስራት የተቋቋመ እና የተመዘገበ ድርጅት አቶ ታማኝ መቼም ሰብአዊ መብት ወይም መብቶች የሚባሉ ነገሮች ብዙ ጊዜ የፖለቲካ ሽታ አላቸው ውስጣቸው እና እንዴት ነው ፖለቲካውን ከዚህ ከስራችሁ ከእንቅስቃሴያችሁ ማውጣት የምትችሉት እንዴት ነው ልትነጥሩ የምትችሉት የመብት ጉዳይ የሰብአዊ መብት ጉዳይ ካነሳችሁ ልክ ነው እኔ ለምሳሌ በዚህ ውስጥ እኔ የፖለቲካ ተሳትፎና እምነት አለኝ እንደውም አንዱ ችግር ያ ተሳትፎዬ የፖለቲካ ሀሳቤን ለማራመጃ የምጠቀምበት አድርጎ የሚያስብ ሰው አለ። በዚህ ጉዳይ ላይ ግን በጥንቃቄ ኢትዮጵያዊ የሆኑ ሰዎችን ብቻ ለመርዳት የምናደርገው ነው። በአጋጣሚ ሆኖ ግን በመንግስት በደል የደረሰበት ወይም ተበደልኩ የሚል ሰው ሊኖር ይችላል እና ያን መርዳታችን ፖለቲካዊ እምነታችንን ያስኬደናል ማለት አይደለም። ኢትዮጵያዊ ሆኖ መገኘት ለዛ ኢትዮጵያዊ የምንችለውን ድጋፍ የማድረግ እንጂ ይሄን ተጠቅመን የኢትዮጵያን መንግስት የመቃወምና በዚህ የፖለቲካ ጥቅማችንን ለማስከበር የተቋቋመ ድርጅት አለ። ግን እንደ ሰው፣ እንደ ዜጋ በዚህ ውስጥ ያሉት ኢትዮጵያውያን በቦርድ ውስጥ የተሰባሰቡት፣ በአባልነትም የተመዘገቡት የተለያየ ፖለቲካ እምነት አላቸው። ከዛ ባለፈ ግን አንድ ኢትዮጵያዊ እንደ ኢትዮጵያዊ ደቡብ አፍሪካ ሊሆን ይችላል፣ ሳውዲ አረቢያ ሊሆን ይችላል፣ የመን ሊሆን ይችላል፣ ሊቢያ ሊሆን ይችላል፣ ለሚደርስበት በደል ኢቭን፣ አሜሪካ ውስጥም ሊሆን ይችላል መብቱ እንዲከበርለት ሁኔታዎችን ማመቻቸት የህግ አገልግሎት የሚያገኝበትን እርዳታ የሚሰጥበትን ነገር እናደርጋለን። እንግዲህ ይሄንን ተማምነን ያደረግነው ነው። እንደ ሰው ልናደላ የምንችልበት ነገር ከተፈጠረ ሊኖር ይችላል። ይሄ ፍጹም ነን ብዬ ላምን አልችልም። ግን መነሻ ሀሳባችንና በጋራ ያስተሳሰረን ለኢትዮጵያ መብት የሚደረገውን ነገር የመደገፍ ነው። በዚህ መካከል የፖለቲካ ተጽዕኖ ላለማድረግ የፖለቲካ እምነታችንን እዚህ ውስጥ ላለመጨመር ጥረት እናደርጋለን። ፍጹም ነን ግን ለማለት አልችልም። እሺ፣ አቶ ታማኝ መቼም በዚች ምድር ላይ የተዘራ ኢትዮጵያዊ ሁሉ በጣም ብዙ መከራ ይሸከማል። በየአጋጣሚው የምናየው ነው፣ በየጊዜው የሚከሰት ነገር ነው እና እንደዚህ አይነት ሀሳብ ይዞ መንቀሳቀስ ትልቅ ነው። መቼም ማንም የሚቃወመው አይመስለኝም እና የእሳት አደጋ ስራ ከመስራት ከፍ ያለ ነገር መስራት ነው ስትሉ፣ የእሳት አደጋ ስራ ካልሆነ በስተቀር የምትሰሩት ወደፊትስ ቢሆን በዘላቂነት ልታመጡ የምትችሉት ለውጥ ምንድን ነው ሊሆን የሚችለው? በዘላቂነት እንግዲህ አሁን እንዳልከው አንተ በመላው ዓለም የተበተነ ነው የኢትዮጵያዊ በሙሉ፣ እንደምታየው ደግሞ የሚደርስበት ችግር ተመሳሳይ ነው። የሚደመጥ ጠንካራ ድርጅት ለሁሉም ኢትዮጵያውያኖች የሚቆም የትም ያረም ጫፍ ይሁን ሌሎች ሀገሮች የሚያደርጉትን አይነት የትኛውም ዜጋ አደጋ ላይ በሚወድቅበት ጊዜ አለን ብሎ የመጮህ የመቆም አቅም አለ። በአለም ላይ ያለው ኢትዮጵያ የመተባበርና አንድ ላይ መቆም ሁኔታ ከፈጠረ በየትኛው መድረክ ላይ ቆሞ ድምፁን የማሰማት መብቱን የማስከበር አቅም አለ። ያን ማድረግ ደግሞ እንችላለን። ይሄ እንግዲህ ከቅንነትና እናደርገዋለን ብሎ በሙሉ ከመነሳት የሚመጣ ነው። ማድረግም ችለናል። ለምሳሌ ሊቢያ ውስጥ አደጋ ከደረሰ በኋላ እንደገና ለተመሳሳይ አደጋ የተጋለጡ በባርነት ሊሸጡ አንድ ቦታ ላይ የታሰሩ ኢትዮ ያያል ነበሩ። መልዕክቱ ደረሰን። ይሄንን በምን መልኩ መወጣት እንችላለን ብለን ከአሜሪካ መንግስት ኤፍቢአይ ጋር በመነጋገር ሊቢያዊ የአሜሪካ ዜግነት ያለው አፈላልገን ባክግራውንድ ቼክ ተደርጎ የሰውዬው ማንነት ከተጣራ በኋላ አስልከን ከእስር ቤት እንዲወጡ አድርገናል። እንዲህ አይነት ስራ መስራት ይቻላል። እንግዲህ ምንድን ነው የእሳት አደጋ ስል የነበረው ሳንዘጋጅ ነበር የሚሆን። አሁን ግን ተዘጋጅቶ የራሱ ቢሮ፣ የራሱ መተዳደሪያ፣ ቋሚ ሰራተኞች ካሉት ሁኔታዎቹን መልክ ባለው መልክ ማስኬድ ይቻላል። አሁን ግን የምናደርገው በበጎ ፈቃድ ብቻ የሚካሄድ በመሆኑ ስራው ደግሞ ልክ እንደ አንድ እንደ ተባበሩት መንግስታት ወይም እንደ አሜሪካ መንግስት ሊፈታ የማይችል ትልቅ ችግር ነው። ቢያንስ ለአንድ ሰው እንኳን ተስፋ መሆን እንዲቻል የተደራጀና የራሱ ሰራተኞች ያሉት ቢሮ ያለው ድርጅት ማድረግ ከቻል ብዙ ስራ መስራት እንችላለን ብለን በማሰብ አቶ ታማኝ እንግዲህ የፖለቲካ ድርጅት አይደለም ይሄ ኢትዮጵያውያን ለማገዝ የተቋቋመ ነው ብለኸኛል። እኔ ከዚህ በፊትም እንደዚሁ በተለያዩ ጊዜዎች እርዳታ ስትሰጡ ተከታት ያለው በመገናኛ ብዙሀን በአንዱ አጋጣሚ ላይ እኔ ራሴ ተገኝቼ አይቻለሁኝ ለአይኦኤም ድጋፍ በላካችሁበት ጊዜ ወደ ኢትዮጵያ። ለመሆኑ ከኢትዮጵያ መንግስት ጋር በቀጥታ ለመስራት ሀሳብ አላችሁ? ፈቃደኛ ከሆነ በሚገባ ምን ማለት ነው? ለምሳሌ ለምሳሌ በአሁኑ ጊዜ የጣና ሐይቅ ችግር ላይ ነው የሚል ዜና እንሰማለን። ውጭ ያለነው በርካታ ኢትዮጵያውያን የመስራት ይሄንን አደጋ የመከላከልና የአቅማችንን አስተዋጽኦ ማድረግ እንፈልጋለን። መንግስት በቅንነት መተባበር ከቻለ በውጭ ሀገር የአረም የዚህን የአረም መንቀያም ይሁን ሌላ ኬሚካልም ይሁን መግዛት የሚያስችል አቅም ስላለን በትክክል ለዚህ ስራ በተጠያቂነት መንግስት አደርሳለሁ የሚል ከሆነ ለምን አናደርገው? እኛ በኢትዮጵያ ውስጥ ረሀብ አለ መንግስት የለም ይላል። እኛ ግን መረጃ ይደርሰናል። በቅንነት ያን ማድረግ ከተቻለ በውጭ እርዳታ የሚሆን ታዛቢዎች ባሉበት ለረሀብተኛው ማድረስ የሚቻል ከሆነ ፈቃደኛ ነን። ኢትዮጵያውያኖች ተባብረን ዳቦ ለሚፈልግ ዳቦ፣ ውሃ ለሚፈልግ ውሃ ብንሰጥ ደስ ብሎ ነው የምናደርገው። ይሄ የፖለቲካ እምነታችን መቀየር አለ የምንደክመው የምንለፋ የፖለቲካ አቋምም አለን የምንለው እኮ አገር ቤት ያለው ኢትዮጵያዊ በእኛ ደረጃ ባይኖር እንኳን የተሻለ ነገር እንዲያገኝ ነው። ውሃ ብናቀር ዳቦ ብናቀር ምን ፈልገው ይሄንን ነው። ከዛ ያለፈ የሚጠየቁ ጥያቄዎች፣ በፖለቲካ ድርጅቶችና በፖለቲካ እምነት ባላቸው ሰዎች የሚጠየቁ ጥያቄዎች አሉ። ግን እንደ ዜጋ ደግሞ ኢትዮጵያ ውስጥ ላለው ችግር ረሃብ፣ ሌላም ሌላም ነገር አስተዋጽኦ ማድረግ እንድንችል መንገዱ ቢከፈት ፈቃደኛ ነን። እስካሁን ያደረጋችሁት ጥረት፣ የጀመራችሁት ስራ አለ። በዚህ በኩል እያደረግነው አለ። ባለመታደል ግን አሁንም፣ ቅድም እንደተናገርኩት፣ ለምሳሌ እንደኔ አይነቱ የፖለቲካ እንቅስቃሴ በማድረግና የኢትዮጵያን መንግስት በመቃወም የምታወቅ ስለሆነ ከእኔ ጋር የሚደረግ ግንኙነት ሁሉ በሽብርተኝነት ወይም በጸረ ኢትዮጵያ መንግስት ተደርጎ ስለሚታይ በይፋ እንደዛ አይነት ነገሮች ማድረግ አልቻልንም። ግን በተመሳሳይ ለምሳሌ ኢትዮጵያ ውስጥ በተፈጠሩ ችግሮች ላይ እርዳታ አድርገናል። ያን ያደረግነው ግን እየተደበቅን ነው። ባለመታደል መልካም ነገርን ለማድረግ ተደብቀን ነው የምናደርገው። ማለት ለምሳሌ በቆሼ የደረሰ አደጋ አለ ለማንም ሳንናገር የተወሰኑ ቤተሰቦችም መርዳት ችለናል። በኦሮሚያና በአማራ ክልል ልጆቻቸው ወይም ቤተሰቦቻቸው ለተገደሉባቸው እርዳታ አድርገናል። ያ ማለት ግን ጸረ መንግስት እንቅስቃሴ እያደረግን አይደለም። እንደ ኢትዮጵያዊ ባህል ለሞተባቸው ሀዘን ደርሰናል፣ ለቅሶ ደርሰናል፣ እንዲቋቋሙ እርዳታ አድርገናል። ይሄ አድርገነው ግን ስናደርግ ተደብቀን፣ ይሄ የሆነው ግን ባለመታደል ነው። እንደ ዜጋ ይሄን ማድረግ የኢትዮጵያ መንግስት ፈቃደኛ መሆን ነበረበት፣ ብያምናል። አቶ ታማኝ መቼም በዚህ እንቅስቃሴያችሁ ውስጥ ብዙ ድጋፍ እንዳላችሁ ከኢትዮጵያውያንም ከሌላ በኩልም ግልጽ ነው። ይህንን ያህል እንቅስቃሴ ስታደርጉ፣ ገንዘብ ስታሰባስቡ፣ ስታገኙ፣ የምትሰጡት የምትልኩት ገንዘብ እጃችሁ ላይ ሲኖር፣ ቅድም የተጠያቂነት ጉዳይ አንስተህ ነበርና በኢትዮጵያ መንግስት በኩል ካለ ብለህ ነበርና በእናንተስ በኩል ምን ያህል ተጠያቂነት አላችሁ? ምን ያህል ግልጽ ናችሁ? ሰውስ ለእናንተ ገንዘብና ድጋፍ ሲሰጥ ምን አምኖ ነው የሚሰጣችሁ? እኛን የሚያምነን የሚያደረግነው ስራ መርምሮ ነው። እኛም ለደጋፊዎቻችንና ገንዘብ ስናስባት ብለህ ሰጡን በበቂ ሁኔታ ያደረገውን እንገልጻለን። ግን በሌላ በኩል ደግሞ አንዳንድ ችግሮች አሉ። ቀደም ሲል እንደነገርኩ የአንዳንዶቻችን በዚህ ድርጅት ውስጥ መሳተፍ እንደ መንግስት ተቃዋሚ ተደርጎ ስለሚወሰድ ከእኛ ጋር ግንኙነት ያላቸው አገር ቤት ውስጥ ቢታወቁ አደጋ ላይ ስለሚወድቁ ሁሉንም ያደረግነውን ነገር በይፋ መግለጽ አንችልም። ግን ማንኛውም የድርጅቱ አባል ወይም ደግሞ አስተዋጽኦ ላደረገው በትክክል በቦታው ድረስ ሄደን እርዳታ በተደረገበት አካባቢ ተወካዮቻችን ባሉበት በዲቴል ያደረግነውን ነገር እናስረዳለን። በሌላ በኩል ደግሞ ያሰባሰብነውን ገንዘብ ያወጣነው ውጪና ወይም ቀሪም ገንዘብ ካለ በኦዲተር የሚመረመርና ይፋ የሚደረግ ስራ ነው የሚሰራው። እና ለማን ነው ይህንን ሪፖርት የምታቀርቡት? ለማን ነው ተጠያቂነታችሁ? እናንተ ለህዝቡ ነው። ለህዝቡና በአባልነት ተመዝግበው ገንዘብ እርዳታ ላደረጉ በተረፈ ማለት አባላት አሏችሁ ማለት ነው። ከቦርድ አባላት ሌላ ያሉ አባላት ምትሏችሁ አሉ። ከመላው ዓለም ከደቡብ አፍሪካ ጀምሮ አውስትራሊያ፣ ካናዳ እሱን እሱን ጥያቄ ላነሳ ነበረ። ቀጥሎ ግሎባል አላያንስ ናችሁ እናንተ። ቦርዳችሁ ላይ ደግሞ እንደማየው አሜሪካ ውስጥ ያላችሁ ኢትዮጵያውያን ናችሁ ያላችሁት፣ አንተ አቶ በትሩ ገብረ እግዚአብሔር፣ አቶ ዳኛቸው ተሾመ፣ ፕሮፌሰራቻ ሜለህ ደበላ፣ ዶክተር አክሎግ ቢራራ፣ ወይዘሮ መዓዛ ሁንዱማ፣ አቶ ደጀኔ አሳየ አቶ ተፈራ ደምሴ አቶ ዳኒኤል አርጋው አቶ ፀሐይ ደመቀ አቶ አበራ ሲሳይ በዩናይትድ ስቴትስ ውስጥ በተለያዩ ግዛቶች ሴቶች ውስጥ የምትኖሩ ሰዎች ናችሁና ምንድነው ምንድን ነው ግሎባል የሚያደርገው የእናንተን ነገር ወይ ምንድን ነው አለም አቀፍ የሚያደርገው አለም አቀፍ የሚያደርገን በመላው አለም ያሉ አባሎች አሉን። ቀደም ሲል እንዳልኩት ድርጅቱ ሲቋቋም ከመላው አለም ቀደም ሲል እንዳልኩት ከአውስትራሊያ ከደቡብ አፍሪካ ከአውሮፓም ከሌሎችም በቴሌኮንፈረንስ መጥተው ዝርዝር ሀሳባችንን ገልጸን በአባልነት ተሳትፈው በየአካባቢያቸው ገንዘብ አሰባስበው ለእኛ ልከው በዛ መሰረት ነው ለአይኦኤምም ለወርል ቪዥንም ለተለያየም ድርጅት እርዳታ ያደረግ ነው። በተመሳሳይ እነዚሁ በግራስሩ ደረጃ ያሉ አባሎቻችን ባሉበት እያንዳንዱ ወጫችንን አስረድተን ለእነሱም በበቂ ደረጃ መረጃው ደርሷቸው አፕሩ የተደረገ ና እስካሁን ስናደርግ የነበረው በዚህ መልኩ ነው። አሁን ግን አንተ እንዳልከው የምናጠናክረው ዋናውን ምክንያት ከመላው ዓለም ሲቋቋም ቀደም ሲል እንዳልኩት በድንገተኛ ና በተፈጠረው ችግር ብቻ ስለተቋቋምን፣ ያም ሆኖ ቦርዶቹ አሁንም አሜሪካ ውስጥ በተለያየ ስቴት ነው የምኖሩት። ለምሳሌ በካሊፎርኒያ ና በእኛ መካከል እንኳን የሶስት ሰዓት ልዩነት አለ። ግን በሳምንት አንድ ቀን የማይቆም ሁልጊዜ ስብሰባ አለን በቴሌኮንፈረንስ። አሁን በአውሮፓ ና በአውስትራሊያ በሌላ ባሉት ላይ ተመሳሳይ ነገር ለማድረግ አስቸጋሪ ነበር። ድርጅቱም በትክክል ካዋቀር ነው እና ቀደም ሲል እንዳልኩት የራሱ ቢሮ የራሱ ሰራተኞች በሚኖሩበት ሰዓት እነዚህን ችግሮች እያቀለል ከመላው ዓለም ሁሉም የሚሳተፍበት መንገድ እናመቻቻለን። አቶ ታማኝ በየነ የግሎባል አላያንስ ዓለም አቀፍ ትብብር ለኢትዮጵያውያን መብት የቦርድ ሊቀመንበር ለሰጠኝ ማብራሪያ በጣም አመሰግናለሁኝ። አድማጮቻችንንም ወደ ግሎባል አላያንስ ፎር ራይትስ ኦፍ ኢትዮጵያንስ ኦርግ ወይም ዲፌንድ ኢትዮጵያንስ ኦርግ ገብተው ማንነታችሁን ይበልጥ እንዲያውቁ በዚሁ ማሳሰብ እፈልጋለሁኝ። እኛም ወደፊትም እንግዲህ እንቅስቃሴዎቻችሁን እየተከታተልን ለህዝብ እናሳውቃለን። በጣም አመሰግናለሁ አቶ ታማኝ። አቶ ሰለሞን በጣም አመሰግናለሁ የአሜሪካ ድምፅ የአማርኛ አገልግሎቱም ይህን እድል ስለሰጠኝ በደንብ ከልብ ያመሰግናለሁ። እግዜር ይስጥልኝ፣ እግዜር ይስጥልኝ። ደህናምሽ